ከምድር እስከ ህዋ ከምድር በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ሰላም የአገር ልጆች እንደምን ሰነበታችሁ? ሳምንታዊው ከመደረ እስከ ህዋ መሰናዷችን ሰዓቱን ጠብቆ እነሆ ተጀምሯል። ባሳለፍነው ሳምንት የህዋ የአየር ሁኔታ ላይ ትኩረቱን ያደረገ ዝግጅት ወደ እናንተ ማድረሳችን ይታወሳል። ከፀሐይ የሚመጣውን በሶላር ዊንድ የሚመጣውን ቅንጣቶች ወይም ነፋስ እንደ ነፋስ መልክ ሆነው የሚመጡትን በፀሐይ ቀን የምንለው ወይም ደግሞ የመሬት አካል ወደ ፀሐይ የሚያየውን አካል ነው መጀመሪያ የሚጋፈጠው ናይት ሳይዱ ወይም ደግሞ በጨለማው ሳይድ ይህንን ገፈት አያጋጥማቸው። በዛሬው መሰናዷችን የዚህ ቀጣይና የመጨረሻ ክፍልን ወደ እናንተ ልናደርስ ወደናል። አብራችሁን ሆናችሁ የጠፈር አየር ሁኔታን ማጥናት የሚያስገኘውን ዘርፈ ብዙ ጠቀሜታ ላይ ሰፊ ግንዛቤ እንድታገኙ በአክብሮት እንጋብዛለን። ፀሐይ ለተለያዩ ፕላኔቶች የብርሃን ምንጭ ከመሆኗ ጎን ለጎን ከብርሃኗ ጋር አብራ የምትለቀው ጉዳት ሊያስከትሉ የሚችሉ ቅንጣቶችም አሏት። እነዚህ ቅንጣቶች ደግሞ ለተለያዩ አገልግሎቶች ህዋ ላይ የተቀመጡ ሳተላይቶች ያለ ጊዜያቸው እንዲበላሹ፣ አቅጣጫ ጠቋሚ መሳሪያዎች ትክክለኛ መረጃ እንዳያደርሱና የህዋ ተመራማሪዎች ወይንም የአስትሮኖች ሕይወት አደጋ ላይ እንዲወድቅ ሊያደርጉ ይችላሉ። ከዚህ በተጨማሪ አንድ ሀገር ላይ ሊያደርስ የሚችለው ምጣኔ ሀብታዊ ጉዳትም ከፍተኛ ነው። ለዚህም ነው ተመራማሪዎች የጠፈር አየር ሁኔታን ለማጥናትና ትንበያ ለመስጠት ትልልቅ ማዕከላትን በማቋቋም በመስራት ላይ የሚገኙት። እነዚህ ማዕከላት የሚያከናውኑትን ተግባራት ዶክተር ንጉሴ መዝገበ በስፔስ ሳይንስና ጂኦስፓሻል ኢንስቲቱት የስፔስና ፕላኔታሪ ሳይንስ መሪ ሥራ አስፈጻሚና ተመራማሪ ይገልጹልናል። አያይዘውም የህዋ አየር ሁኔታን አለማጥናት የሚያስከትለውን ጉዳት ያብራሩልናል። በዋናነት መሪ የሆነውን የኖዓ ናሽናል ኦሽኒክ ንድ አትሞስፌሪክ አድሚኒስትሬሽን የሚባለው አሜሪካ ላይ ያለው በሱ ስር ስፔስ ዌዘር ፕሪዲክሽን ስዊፕሲ የምንለው ትልቁ የዓለማችን የስፔስ ዌዘር ፕሪዲክሽን ሴንተር ነው። በቢሊዮኖች በጀት ተበጅቶለት ምክንያቱ አሜሪካን ብቻዋን ከአራት ሺ ያለነሰ ሳተላይቶች አሏት። እነሱ ሳተላይቶች በትንሽዬ ስፔስ ዌዘር ኢቨንት ወይም ክስተት ከጥቅም ውጪ ሊሆን ይችላል። በተለይ ደግሞ እነዚህ ለኮሙኒኬሽን ሳተላይት፣ ለናቪጌሽን፣ ለስለያ መረጃ የሚልኩልን ሳተላይት ለ20 አመት፣ ለ15 አመት፣ ከ10 አመት በላይ ታሳቢ አገልግሎት ይሰጣሉ ተብለው ነው ሰማይ ላይ ወይም ምህዋር ላይ የሚቀመጡት። ስለዚህ በትንሽዬ ዬ ክስተት የሚያደርሰውን መረጃ ትንተና ካለመስጠት በጊዜው ትንተና ካለመስጠት ከጥቅም ውጭ ይሆናሉ። ይህንን መልሰህ ወደ ኦርቢት ለመመለስ በርካታ ገንዘብ ነው የሚፈጀው፣ ጊዜም ይጠፋል። እሱ ብቻ አይደለም። ጂፒኤስ ሳትላይት ወይም ይሄ ጂፒኤስ የምንለው ናቪጌሽን ሰርቪስ አገልግሎት ለአንድ የሚቋረጥ ብለን ብናስብ ፍላይት ወዴት እንመለሳለን እንዳለ በአንድ ከፍ ብለን በአሜሪካ ወይም በዩሮፕ አንድ ሰው ወደ ላይ ወደ ሰማይ አንጋጦ በሚያይበት ጊዜ በሰከንዶች ውስጥ በሺዎች የሚቆጠሩ አውሮፕላኖች ናቸው የሚበሩት። እነዚህ በሙሉ ጋይድድ የሚደረጉት በጂፒኤስ ነው። በሙሉ ይህንን መረጃ ሰብስበህ። አናላይዝ አርገህ ለሚመለከታቸው አካላት ጥንቃቄ እንዲያደርጉ ጊዜያዊ የሆነ ትንተና ወይም መረጃ የሚሰጥበት ሴንተር ነው። ይሄ ማለት ላደጉት ሀገራት ብቻ የተተው አይደለም። ተጋላጭነት የመሬት ማግኔቲክ ፊልድ ትንሽ በሰሜንና በደቡብ ዋልታ ላይ ትንሽ ከፈት ያለና ቀጥታ የሆነ ፓርቲክሎች እነዚህ ያልናቸው ቅንጣቶች ቀጥ ብሎ ወደታች ታች የመግባት እድሉ ስላላቸው የባሰ ተጋላጭ ናቸው በኛ አካባቢ። የተለየ በኖርዝና በሳውዝ የሌለ ባህር ያለ ኢኳቶሪያል ኤሌክትሮጀት የሚባል 80 እስከ 120 ኪሎ ሜትር ከፍታ ከመሬት ላይ ፍሎው የሚያደርግ ወይም ዳይሬክሽኑ ከምስራቅ ወደ ምዕራብ ሁሌ ዴይ ሳይዱ ላይ ፍሎው የሚያደርግ ከረንት አለ። ኢጂ በኢኳቶር ሪጅን ምድርን እንደዚሁ ይዞራታል። የፀሐይ ስቶርም በሚያጋጥምበት ጊዜ መጠኑ ይጎላል። ያንን ደግሞ ተመልሶ መሬት ላይ የሚፈጥረው ክስተት አለ። እሱ በጣም በተለይ ለኢኳቶሪያል ሪጅን ላይ ላለ ነው እንደኛ ሀገራት በፓወር ላይ አደገኛ ክስተት ሊያስከትል ይችላል። ያደረግናቸው ጥናቶች የሚያሳዩት በእንደዚህ አይነት ክስተት ኢጄን አምፕሊፋይ በማድረግ የሚከሰተውን አደጋ በፖሎች በሰሜን ና በደቡብ ላይ ያስከተለውን ያህል እንደሆነ ነው የሚያሳየው። ስለዚህ በተለይ እስካሁን ብዙ አይነት ኢንፍራስትራክቸር በተለይ የፓወር ክሮስ ካንትሪም አልነበረንም። አሁን ገርድ በህዳሴ ግድብ ፓወር ለሌሎች አገሮች አስተላልፈን የምንሰጥ ከሆነ ከጫፍ እስከ ጫፍ ኢትዮጵያን የምናስተሳስራት ከሆነ ረዣዥም የትራንስሚሽን ላይኖች ይኖሩናል። እነዚህ በሙሉ ለእንደዚህ አይነት ቮልነረበል ወይም ተጋላጭ ናቸው። ስለዚህ እኛም እንደ ሀገር ማናቸውም ኮሚኒኬሽን ከተባለ የኢትዮጵያ አየር መንገድ ሊዲንግ ተቋም አየር መንገድ ነው። ስለዚህ ለሚሰጠው አገልግሎት በአብዛኛው ከውጭ ነው ግዥ የሚያደርገው። ይህንን ነገር እኛ በራሳችን አቅም በራሳችን ሰዎች ይህንን ሰርቪስ የምንሰጥበት አገልግሎት ለመስጠት ስራ ላይ እንገኛለን። ስለዚህ እንደ ተቋም ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ስር ሴንተር ፎር ስፔስ ዌዘር ሞኒተሪንግ የሚባል አቋቁመን በስራ ላይ እንገኛለን። ብዙ በርካታ ስራዎች ይቀሩናል፣ ግን ጅምሩ ወደዛ ለመሄድ ነው። ከስቴክሆልደሮች ሆልደሮች ጋር እየተገናኘን አብረን የምንሰራበት ነው። ስለዚህ ስፔስ ዌዘር እነዚህ አይነት ከፀሐይ የሚመጣውን አደጋ ቀድሞ ትንተና በማድረግ ለሁሉም ሴክተሮች ለሚመለከታቸው ሴክተሮች የቅድመ ጥንቃቄ እንዲያደርጉ መረጃ የምንሰጥበት ማዕከል። የህዋ አየር ሁኔታን ማጥናት መተንበይና መረጃውን ለሚመለከተው አካል ማሳወቅ አስፈላጊ ነው። ይህ ደግሞ ከፍተኛ መዋለነዋይ የሚፈልግ ነገር ከመሆኑም ባሻገር ግንዛቤ የሚሻ ጉዳይም ነው። ሀገራችን ኢትዮጵያ ይህንን ጉዳይ እንዴት እያስተናገደች እንደሆነና በአጠቃላይ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩቱ በዚህ ረገድ እያከናወነ ያለውን ተግባር ዶክተር ንጉሴ መዝገበ እንደሚከተለው ያብራሩታል። ከፀሐይ የሚመጣ አደጋም እንዳለ ያለመገንዘብ ችግር ገጥሞናል። በዋናነት ይሄ ኤቬሽን ላይ ይህንን ቀን ተቀን የሚያጋጥማቸው ስለሆነ እና ተጠቃሚም ስለሆነ ሰርቪሱ ተጠቃሚ ናቸው አብራሪዎች። እይታ በሌለበትም ማረፍም መነሳትም አለባቸው። የኢትዮጵያ አየር መንገድ በየአምስት ደቂቃው ፕሌን የሚያርፍበትና የሚነሳበት ከሆነ ጭጋግም ሸፈነው ክሊር ስካይም ሆነ መነሳትም ማረፍም አለበት። ያንን ሁሉ የሆነው በናቪጌሽን የሳተላይቶች ታግዞ ነው። እነዚህ ናቸው። አሁን ሊስተጓጎሉ ይችላሉ። ይህን ያውቁታል። እሱ ብቻ አይደለም። በነበረን ግንኙነት ከኤቪሽን ከዛሬ ሁለት ዓመት የሆነ ዲስከሽን በነበረን ጊዜ ማረፍ በተለይ አሁን አፋር አካባቢ የሚነሳ አውሎ ንፋስ የሳንድ አውሎ ንፋስ ስላለ ማረፍ አይችሉም። ስለዚህ ፕሌኑ ያልተገባ ወጪ ነው። ወይም ወደ ጅቡቲ ይመለሳል፣ ወይም በዙሪያው ሲዞር ይውላል። እንደዚህ አይነት ነገራቶች አሁን በሌላው ይታገዛል። ታግዞ በናቪጌሽን ኤስባስ ወይም ጂባስ ግራውንድ ቤዝድም ሊሆን ይችላል። እንደዚህ አይነት ነገር መጠቀም ይቻላል። ይሄ ሰርቪሱ በገንዘብ ገዝተው ነው የሚጠቀሙት፣ ግን እንደ ሀገር የራሳችን ኮሚኒኬሽን ሳትላይት ቢኖረን ኮሚኒኬሽን ሳትላይትና አንድ ግራውንድ ኮንትሮል መሬት ላይ በማቋቋም ነው ከናቪጌሽን ጋር አስተሳስረ ኦግመንቴሽን ሲስተም የሚፈጠረው ለሚሰጡት አገልግሎት። እኛ እንደ ሀገር እንኳን መስጠት ባልቻልንበት ከውጭ ገዝተው እየተጠቀሙ ያሉ ተቋማት አሉ። እንደ ኤቪዬሽን የጠቀስኩት ማሪን፣ ባህር፣ ሎጂስቲክስ እና ጉዞ እነሱም እንደዚህ አይነት ሰርቪስ መጠቀም ይፈልጋል፣ ያውቁታል በፓወር ላይ ትንሽ የአንደርስታንዲንግ ይሄ ስፔስ ዌዘር ጂአይሲ ጂኦ ማግኔቲካሊ ኢንዱስድ ከረንትስ ነው የምንላቸው በፓወር ላይ በትራንስፎርመሮች ላይ አደጋ የሚያስከትለው። አገራቶች የስፔስ ዌዘርን ጥናት በደንብ ተገንዝበው የገቡት አደጋ ካጋጠማቸው በኋላ ነው። በ2003 ኦክቶበር ላይ ሃሎዊን በሚባለው ጊዜ ላይ ስለተከሰተ ሃሎዊን ስቶርም እንለዋለን። ያንን ክስተት ሳውዝ አፍሪካ ላይ በርካታ ትራንስፎርመሮች እስኪቃጠሉ ጉዳት አደረሰ። ከዛ በኋላ ከስፔስ እንደዚህ አይነት ጥናት ከሚያጠኑ ተቋም ጋር በትስስር ነው የሚሰራው። አጋጣሚ እኔም እዛ የማጥናት እድሉ ስለነበረኝ ኤስኮም እና የሳውዝ አፍሪካን ናሽናል ስፔስ ኤጀንሲ ስፔስ ዌዘር ፎርካስት ሴንተሩ ስቴክ ሆልደሮች ሆነው ነው ስራ የሚሰሩት፣ መረጃ ሁሌ ያገኛሉ። ስለዚህ ኢትዮጵያ ውስጥ እንደዚህ አይነት ነገር የግንዛቤ ስራ እየሰራን ነው። ግንዛቤ ስራ በሁለት ነገር ነው። አንደኛ ወደ እነሱ እየወጣን የማስረዳ ስራ ከምንም በላይ ግን አሳይቶ ማሳመንም ስላለ ለዛ ነው ስፔስ ዌዘር እና ሞኒተሪንግ ሴንተር በተቋማችን ገንብተን መነሻ የሆነውን ስራ ጀምረናል። ስለዚህ ማናቸውም እነዚህ ስቴክ ሆልደሮች እየጠራን የግንዛቤ ስራም ለመስራት በሰፊው እየተንቀሳቀስ እንገኛለን። ከምንም በላይ ግን ኢንጌጅመንቶች ስቴክ ሆልደርስ ኢንጌጅመንት ወይም ከባለድርሻ አካላት በርከት ያሉ ነት እየፈጠርን እየሰራን እንገኛለን። መጀመሪያ የግንዛቤ ስራ ሲሰራ ነው ጉዳት ካጋጠመ በኋላ አይደለም። ወደ እነኛ እንዲመጡ ማድረግ ያለብን አብረን ቀድመን ይህን ሊያስከትል እንደሚችል አውቀን ያለው ኤክስፐሪንስ በሌላው ዓለም እንደዚህ ስለሆነ ወደዛ እየገባን እንገኛለን። የመደረን ህልውና ሊያስቀጥሉ ከሚችሉ ሁነቶች መካከል አንዱ ማግኔቲክ መስክ እንደሆነ በዘርፉ የሚገኙ ተመራማሪዎች ያስረዳሉ። ሌሎች ፕላኔቶች የአየር ንብረትና ማግኔቲክ መስክ ይኖራቸው ይሆን? ማግኔቲክ መስክን ምድር ባይኖራት ምን ሊፈጠር እንደሚችል የስፔስና ፕላኔታሪ ሳይንስ መሪ ሥራ አስፈጻሚና ተመራማሪ ዶክተር ንጉሴ ሰፊ ገለጻ ያደርጉልናል። ማግኔቲክ ፊልድ ባይኖር ምን እንሆናለን? አሁን በንጽጽር ለማሳየት ነው። ፕላኔቶች ማግኔቲክ ፊልድ የራሳቸው ማግኔቲክ ፊልድ ድሮ ኖሯቸው ሊሆን ይችላል። የጠፋም አለ። እስካሁን እንደ መሬት የራሳቸው ማግኔቲክ ፊልድ ይዘው የቀጠሉ አሉ። ፕላኔቶች ማግኔቲክ ፊልድ ባይኖር እንደ ቪነስ እና የሌላት ማርስን በትንሹ ማግኔቲክ ፊልድ ትልቁ ከፀሐይ የሚመጣውን ዊንድ ሶላር ዊንድ የሚከላከልልን የማግኔቲክ ፊልድ ነው። መሬት አሁን የባር የሚመስል የባር ማግኔት የምንለው አይነት ፊልድ ነው። ያ ከኖርዝ ተነስቶ ወደ ሳውዝ የሚሄድ ብለን ብናስበው ማግኔቲክ ፊልዱን ከፀሐይ የሚመጣውን ሶላር ወይም ቅንጣቶች እዛው እንደ ሺልድ አድርጎ ወደ መሬት ከመድረሳቸው በፊት ያሳልፋቸዋል ወይም እዛ ይከላከላቸዋል። አምልጦ የመጣውን አሁን በኖርዝ እና በሳውዝ የተወሰኑትን ቀዳዳ ነገር ብለን ብናስበው ወደዛ አካባቢ ፓርቲክሎቹ ቀጥታ የመግባት እድሉ ስላለ እኛ እዚህ ኢኳተር ላይ ያለ ነው የማናየው። በኖርዝ ና በሰሜን የተለመደ ክስተት አለ ኦሮራ የሚባል ብርሃናማ ከለርፉል የሆነ ብርሃናማ ምክንያቱ ከፀሐይ የሚመጣውን ቅንጣቶች መጥተው ከኦክሲጂን ከናይትሮጅን ጋር በሚጋጩበት ጊዜ ኤክሳይቴሽን ይፈጥራል። የመንገድ መብራት እንኳን ከለር ይለያያል ያ ማለት ኤሌክትሪሲቲ መጥተው ሶዲየም ላይት የሆነ ከለር ሬድ የሚመስል ከለር ይፈጥራል። መሬት ላይም እንደዚሁ ከፀሐይ በሚወጡ ቅንጣቶች መጥተው ናይትሮጅንን ወይም ኦክሲጅንን ኤክሳይት በሚያደርጉበት ጊዜ የሚፈጠር ከለር አለ። አንደኛው ግሪን ነው ወይም ፒውርሊ ብሉ የመሆን እድል አለው። ሲደበላለቅ ደግሞ በጣም ብዙ አይነት ክለር ይፈጥራል። ኦሮራ ይባላል። እንደዚህ አይነት ክስተት የፀሐይ ስቶርም መረበሽ መሬት ላይ በሚደርስበት ጊዜ ያንን ከፖልም ወረድ ብሎ ወደ ሚድላቲቱድ ወደ እኛ እንኳን ወደ ኤኮተር የመምጣት እድል አጋጥሞ ያውቃል። እንደዛ ካጋጠመ በቴክኖሎጂም፣ በሰው ህይወትም በርካታ ጉዳት ሊያስከትል ይችላል። ስለዚህ ማግኔቲክ ፊልድ ነው የመጀመሪያው ከፀሐይ የሚመጣውን ቅንጣቶች እዛው ወይም ወደ ቱ ዚ አዘር ሳይድ ዲፍሌክት ያደርጋቸዋል። ጂኦ ማግኔቲዝም ትልቁ ጥናት የሚያስፈልገው የሚያመላክተው ጥናቱም የመሬትን የሌሎች ፕላኔቶችም ማግኔቲክ ፊልድ ከጊዜ ወደ ጊዜ እየቀነሰ እንደሄደ ነው የሚያሳየው። እየቀነሰ ሄደው ማግኔቲክ ሪቨርሳል ያጋጥማል። ሪቨርሳል ማለት ኖርዝ የሆነውን ሳውዝ፣ ሳውዝ የነበረውን ኖርዝ የመሆን እድል ግን ያ ሲሆን ምን ማለት ነው? ማግኔቲክ ፊልድ ከሌለ ከፀሐይ የሚመጣውን ዊንድ እንዳለ ከባቢ አየሩን ነው አጥቦ የሚወስደው። ከአባቢ አየር ከሌለ ደግሞ ከፀሐይ የሚመጣን ቅጣት ቀጣ መሬት ላይ ሰርፌስ ላይ ይደርሳል። ስለዚህ ህይወት አይኖሩም። ፎርዛት ማታ ቬነስ ስለሌላት ትሬድ ፕላኔት ነች። 7 ባ ምናምን ዲግሪ ሴልሽስ ነው ሰርፌሱ፣ የተቃጠለ ነው። ማግኔቲክ ፊልድ ራሱ ይኑራት አይኑራት፣ ከዚህ በፊትም ነበራት ብሎ ለማጥናት ራሱ ዛ ያለው ተምፕሬቸር ከፍተኛ በመሆኑ፣ ምክንያቱም ማግኔቲክ ባህሪ ይጠፋል በዛ ተምፕሬቸር፣ ማጥናት አልተቻለም። እንደነ ማርስ ላይም የቀነሰ ነው። ስለዚህ ማግኔቲክ ፊልድ ከሌለ ከባቢ አየርም እንደዚሁ ታጥቦ ነው የሚሄደው። ኢነር ፕላኔቶች የምንላቸው ከመሬት ወደ ፀሐይ ያሉት እንደ ሜርኩሪና እንደ ቪነስ እንደ ቪነስ ከሌላት ውስጥ ነች። እንደ ጁፒተር ሳተርን ያሉት ወደ ውጭ ያሉትን ፕላኔቶች በጣም በብዙ እጥፍ የሚበልጥ ማግኔቲክ ፊልድ አላቸው። ማግኔቲክ ፊልዱ ስትሮንግ ሲሆን ወይም ከፍተኛ ሲሆን ከባቢ አየሮም እዛ አቅፎ የመያዛል። ስለዚህ ማግኔቲክ ፊልዶች ፕላኔቶች ያላቸውም አሉ የሌላቸውም አሉ። የሌላቸው ከዚህ በፊት ነበራቸው ወይ እንደነበራቸው ነው የሚያመላክተው። ያ ማለት ምንድን ነው? መሬትም የራሷ ማግኔቲክ ፊልድ ያው ጊዜው በሰው ህይወት ታይም አይደለም፣ በጂኦሎጂካል የምንለው መቶ ሺዎች የሚቆጠር ጊዜ ቢሆንም የመሬት ማግኔቲክ ፊልድ እየቀነሰ እየሄደ እንደሆነ ነው የሚያሳየን። በተለይ ደግሞ በአትላንቲክ አካባቢ ማግኔቲክ አኖማሊ የምንለዋለን ምክንያቱም በጣም ዊክ ነው። እዛ አካባቢ በብራዚልና በደቡብ አፍሪካ አካባቢ ያለው ሪጅን የማግኔቲክ ፊልዱ ከመዳከሙ የተነሳ የፀሐይ ቅንጣቶች እነዚህ ኢነርጀቲክ ፕሮቶንና ኤሌክትሮኖች እዛ ተሰባስበዋል። ስለዚህ ማንኛውም ሳተላይት እንደም በዛ አካባቢ ካለፈ እዛ ያሉ ቺፖች የሳተላይት ሜጀርመንት የሚወስዱ ኤሌክትሮኒክ ፓርቶች ይቃጠላሉ። እዛ አካባቢ ያሉ ሀገራት ሳተላይቱ በዛ አካባቢ ማለፍ አለበት መረጃ እንዲወስድ። ሳውዝ አፍሪካ በዚሁ አጋጣሚ የመጀመሪያ የላከዋት ማንዴላ ምትባል ሳተላይት በዛ ሪጅን ስታልፍ ምንም ሰርቪስ ሳትሰጥ እዛው ተቃጥላ ነው የቀረች። ውስጥ ያሉትን ሴንሶሮች ናቸው ኦቨርዶዝድ ሆኖ ስለዚህ፣ እንደዚህ አይነት ነገር የመሬት ማግኔቲክ ፊል ተዳከመ ማለት ትራፕ ሆኖ እዚሁ መሬት አካባቢ ወይም ደግሞ የሆነ አልቲቱድ ላይ ከፍታ ላይ ከፀሐይ የሚወጡ ቅንጣቶች እዚሁ ይቀራሉ ተይዘው እንትን ይላሉ እነሱ። እየደከመ በሄደ ቁጥር ወደ ሰርፌስ ይወርዳሉ። ያ ማለት በሰው ህይወትም በማንኛውም መሰረተ ልማትም ጉዳት ያደርሳል ማለት ነው። ዶክተር ንጉሴ መዝገበ በአጠቃላይ በዚህ ዘርፍ የሚስተዋለውን ችግርና መደረግ አለበት ያሉትንም ሀሳብ አክለዋል። ስፔስ ሳይንስ ቫስት ነው። ስፔስ ሳይንስ ሲባል በአንድ ስራ ክፍል ብቻ ተወስኖ የሚቀር አይደለም። ዲፋይን እናደርገዋለን እኛ የተወሰኑ የምናጠናው በጊዜ በሚኖረን አቅም ደግሞ እየሰፋ የሚሄድ ፊልድ ነው። በአጠቃላይ ስፔስ ሳይንስ አስትሮኖሚ፣ አስትሮፊዚክስ የመቀላቀል ነገር አለ። ሁሉም ስፔስ ሳይንስ ነው። ስለ ስታሮች ልታጠና ትችላለ። የስታሮች ተጽዕኖ በምድር ላይ የቅርበዋ ስታር ፀሐይ ስለሆነች ነው። በዋናነት እኛ በፀሐይና በምድር ያለውን መስተጋብር፣ በተለይ ደግሞ የኤነርጂ የብርሃን ምንጫችን ብቻ አይደለችም። አሁን ያንን እንዳለ ሆነው ጉዳትም ታደርሳለች። ይህንን ነገር የታወቀው እንዳልኩሽ የሰው ልጅ በቴክኖሎጂ የተደገፈ የታገዘ ህይወት ከጀመረ በኋላ ነው። ጉዳቱም እየጎላ የመጣው ሳተላይት ባልነበረበት ጊዜ ሳተላይት ተጠቅመ ኮሚኒኬት የምታደርገው ወይም ስታብሊሽ የምታደርገው ኮሚኒኬሽን የለም። ስለዚህ ያንን ፀሐይ በዚህ ላይ የሚፈጥረውን ተጽዕኖ አይታወቅም። ስለዚህ የመጀመሪያ በቴሌግራፍ እና ቴሌግራም በነበረበት ጊዜ ነው ይህንን ክስተት የተፈጠረ ይዘ የመጀመሪያው ፀሐይ እንደዚህ አይነት እንዴት ኢንፍራስትራክቸር መሰረተ ልማት ላይ አደጋ ልትፈጥር ትችላለች ተብሎ ያኔ ነው ምክንያቱ ከፀሐይ ሌላኛው የማናውቀው ባህሪዋም እንዳለ ስለዚህ ነው። ስለዚህ የሰው ልጅ በቴክኖሎጂ ዲፐንደንት ህይወትን ለማቃለል ሲባል ከቀን ተቀን አዲስ ነገር እየተፈጠረ ነው ያለው። ስለዚህ ይሄ ደግሞ ጭራሽ ለእንደዚህ አይነት ነገር ተጋላጭነታችን ነው የጨመረው። ቴክኖሎጂውን ማቆም አይቻልም። ስቲል ህይወት ይቀጥላል። ይቀጥላል ብቻ ሳይሆን ሲምፕሊፋይ እየሆነ ነው የሚሄደው። ለዛ ነው ቅድመ ዝግጅት ጎን ለጎን አብሮ መሰራት ያለበት። ስለዚህ በብዛት እኛ እንደ ተቋም ስፔስና ፕላኔታሪ ስንል ወደ ማርስም የሚደረጉ ኤክስፕሎሬሽኖች ቀድመ ስለ ማርስ ከባቢ አየር፣ ስለ ማርስ ማግኔቲክ ባህሪ፣ ስለ ማርስ የሚኖረውን ነገር መጀመሪያ ሮቦት ከመላከ በፊት ሮቨሮች ከመላካቸው በፊት መሬት ላይ ሆነው ነው በሳትላይት በምታገኘው መረጃ መታጠቅ ነው። ስለዚህ የሰው ልጅ ከመላኩ በፊት ብዙ ሮቨሮች እየተላኩ ነው ያሉት። ቀጣይ ፕላኑ የሰው ልጅ ለመላክ ነው። የሰው ልጅ ከመላኩ በፊት እዛ ለሰው ልጅ የሚያስፈልግ የሰው ሕይወት እኛ መሬት ላይ የምናውቀውን ሕይወት ማስቀጠል የሚችል ኢንፍራስትራክቸር መሰረተ ልማት እዛ ላይ መቋቋም እንቻላለን። የበለጸጉ ሀገራት እንደ ናሳ ስፔስ ኤክስን የመሳሰሉ እንደዚህ አይነት ስራ ላይ ናቸው የተጠመዱት። ምክንያቱ የሰው ልጅ አንድ ፕላኔት ላይ ተወስኖ መቅረት የለበትም የሚል ኢንቱዊቲቭ የሆነ ሀሳብም ስላላቸው ነው። ያንን የምታደርገው መጀመሪያ ግን እዚሁ የምንኖርባት ምድር የሚያስከትለውን ነገር ተገቢ በሆነ መልኩ መጠናትም አለበት ለሚመለከተው አካል ማድረስ መቻል አለብን። ስለዚህ እንደ ተቋም የምንሰራው ስራ ወይም ደግሞ እንደ ስፔስ እና ፕላኔታሪ ሳይንስ በአብዛኛው ፀሐይ በምድር ላይ የሚኖራት ከባቢ አየራችን በተለይ ደግሞ አሁን ስለ ኖርዝ እና ስለ ሳውዝ ፖል ብቻ አይደለም ማጥናት የምንፈልገው እኛ በኛ ሪጅን ኢኳተሪያል የምንለው ሪጅን የራሱ የሆነ ባህሪ ያለው ያንን ደግሞ በቴክኖሎጂ ላይ የሚፈጥረውን ተጽዕኖ ወይም ደግሞ ከፀሐይ የሚመጣውን ተጽዕኖ ራሱ የሚኖረው ፊድባክ የዚኛው ከኛ በላይ ያለውን ከባቢ አየር የተለየ ነው። ስለዚህ ኤክሰለንስ መፍጠር መቻል አለብን ባለንበት አካባቢ፣ ያንን ደግሞ ለሚመለከተው አካል የምናጠናው ጥናት አፕሊኬሽኑም ማድረስ መቻል አለብን፣ ተደራሽ ማድረግ መቻል አለብን። ስለዚህ ከዚህ ጋር ተያይዞ ትልቁ ስቴፕ ፎርዋርድ ብለን የምናስበው ስፔስ ዌዘር ማቋቋም ነው። ሄዶ ሄዶ ስለ አትሞስፌሪክ ሳይነስ ስለ ኦሽን እና ምድር ላይ ያለው የሰርኩሌሽን አጥንተ የአየር ትንበያ ለገበሬው ማድረስ ካልቻል፣ ለሚመለከተው የግብርና ሚኒስትርም፣ ሌሎች በዚህ የሚንቀሳቀሱ ሴክተሮችን ማድረስ ካልቻል ጥናት ሆኖ ነው የሚቀረው። ስለዚህ ስፔስ ዌዘርም ትክክለኛ አፕሊኬሽን ከቴክኖሎጂ ከኢንፍራስትራክቸር ጋር የሚኖረውን ተጽዕኖ የሚያገናኝልን ፕላትፎርም ወይም መደላድል ስለሆነ እሱ ላይ ጥናት እያደረግን እንገኛለን። እንደ ፋሲሊቲም እያቋቋምን ያለ ነው። ቀጣይ የምናደርገው ይህንን ፋሲሊቲ ከሚመለከታቸው ሴክተር ባይ ሴክተር አገልግሎቱ ስፔስ ዌዘር ምን ያህል አደጋ እንዳለው ለሚያውቁትን አብረን እንድንሰራ እስካሁን ግንዛቤው በተገቢው የሌላቸው በአንድ ላይ እንድንሰራ ለማድረግ እየተንቀሳቀስን እንገኛለን። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም፣ በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቤ ያይሉ ነኝ። ከሌሎች የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታ እንመኛለን። እስከ ሳምንት ቸረን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ና ጂኦ ስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ